ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። እንኳን ደህና ቆያችሁን። ይህ የመጀመሪያው የዋዜማ የፖድካስት ስርጭት ነው። መስፍን ነጋሽና መዝገቡ ኃይሉ ከሲውዲን ስቶኮልም፣ ደረሰ ጌታቸውና እኔም አርጋው አሽኔ ከሀገር አሜሪካ ይህንን ፕሮግራም ወደ እናንተ እያሰናዳን እናደርሳለን። ሌሎች በርካታ ሐሳብ የሚያጋሩንና የሚደግፉንን ወዳጆች ጨምሮ ማለት ነው። የፖድካስት ስርጭታችን አብይ ክፍል በኢትዮጵያ ባለው ፖለቲካዊ ሁኔታ ላይ አቅም በፈቀደ እናንተ አድማጮቻችንን እንዲመጥን ተፍ ተፍ ብለን የምናሰናዳው የውይይት መሰናዶ ነው። ከፖለቲካው ባሻገር የንባብ ባህል እንዲዳብር በመጽሐፍት የተደበቁ ጠቃሚ ሀሳቦች እንዲወጡ ምዕራፍ አንድ ብለን በሰየምነው መሰናዶ የተለያዩ ጥንቅሮችን እናሰማችኋለን። ሌሎች ፖለቲካዊና ማህበራዊ መሰናዶዎቻችንም የማይዳስሱት ርዕስ አይኖርም። ሁሉንም ድረገጻችን ዋዜማ ራዲዮ ዶት ኮም ላይ ታገኟቸዋላችሁ። በፖድካስት ስርጭት በየሳምንቱ ያሰናዳነውን ይዘን እነሆ እንላለን። በቀጣይ ሀሳባችን ብዙ ነው። የበለጠ እናንተን ለመድረስና የተሻሉ ጥንቅሮችን ለማሰናዳት እንተጋለን። ሀሳብ አለኝ ለምትሉን ሁል ጊዜም በራችን ክፍት ነው። በተመሳሳይ መረጃ በመስጠት የተሰማራችሁትን ሁሉ ለጥረታችሁ እያደነቅንና እያመሰገንን እንግዲህ እኛም ከብዙ የመረጃ ምንጮች አንዱ ሆነን መተናልና ተቀበሉን። በሀገራችን ያለው መራር እውነታ የሁላችንንም ርብርብ ይጠይቃልና። አድሮ የውይይት ፕሮግራማችንን ታደምጣላችሁ። ስለ ጭቆና ስናነሳ ስርዓቱን የሚመራውን መሪ አለፍ ሲልም በዚሁ ጨቋኝ መሪ ዙሪያ ያሉ ጉምቱ ሽማምንትን በስም እንጠቅሳለን፣ እናወግዛለን ኡ ስሙን እንላለን። ጭቆና እንደየሃገሩ እንደየታሪኩ የተለያየ መልክ ይኖረው እንጂ ዓላማው አንድ ነው፣ የገዢዎችን ጥቅምና ስልጣን ማስጠበቅ አንዳንድ ጨቋኞች አፈናን የዳቦ ስም እየሰጡ የተሻለ ነገን ለመፍጠር የሚከፈል ዋጋ አድርገው ያቀርቡታል። በሀገራችን በኢትዮጵያ ያለውም ሁኔታ ከዚህ የሚመደብ ነው። ጭቆና በብዙዎች አይን መራራ ገፈቱ እንጂ የታሰሩበት ገመድ፣ የተሸከሙት ቀንበር ምን ያህል የጠነከረ እንደሆነ በእኩል ላይገነዘቡት ይችላሉ። ከቀይ ጠርናፊ እስከ ከፍተኛ ሹም ብሎም በተለያየ ማህበራዊ ህይወታችን መራራውን የአፈን አገዛዝ ምን መልክ አለው ብለን ልናነሳ ነው። ባልደረቦቼ መስፍን ነጋሽና ደረሰ ጌታቸው አብረውኛሉ። አዋያቸው አርጋዋሽኔ አብራችሁን ቆዩ ብዬ ጋብዛለሁ። ለጭቆና ስናወራ በተለይ የአፈና መዋቅርን እና ጨቋኞቻችንን ማወቅ አስፈላጊ ነው ብለን እናነሳለን። ምንድን ነው ጠቀሜታው? የተለየ በአፈናው ላይ የሚደረገውን ትግል ለመመከት የተለየ አስተዋጽኦ ያደርጋል። መስፍን ብትጀምር። አዎ ከጥሩ ነጥብ ነው ውይይቱን የጀመርከው። ለምን ያስፈልጋል የአፈናውን መዋቅር መረዳት የሚለው አንደኛው በማንኛውም ትግል ውስጥ የትግል መጀመሪያ ያኛውን ተፎካካሪውን ወገን ወይም ጠላትን ማወቅ። ስለዚህ አንዱ እሱ ነው። እዛ ውስጥ እንደው ታግሎ ለማሸነፍ እንኳ ባይሆን ቅዝምዝሙን ለማምለጥ ጠላትን ማወቅ በጣም አስፈላጊ ነው። ሁለተኛው የትግል ቦታንና ስልትን ለመወሰን የአምባገነኑን ስርዓት መዋቅርና አሰራር መረዳት ያስፈልጋል። ለምሳሌ መዋቅሩ እንዴት እንደሚሰራ ካወቅን ያንን መዋቅር ለማሸነፍ ያ መዋቅር የሚቆፍራቸውን ጉድጓዶች፣ መሰናክሎች ለማለፍ ምን አይነት ስልት መጠቀም እንዳለብን በትክክል መንደፍ እንችላለን። አለበለዚያ ግን የውር የድንብር ነው የምንሄደው። ማንኛውም አምባገነን ስርዓት ደግሞ ይሄንን ለመጨፍለቅ ወደ ኋላ። ስለዚህ የትግል ቦታችንንና የምንከተለውን ስልት ለመንደፍም የአምባገነኑን ስርዓት መረዳት በጣም አስፈላጊ ነው። ሶስተኛው እና በጣም አስፈላጊ ነው የምንለው ይሄ ስርዓት ቢለወጥ ብለን ነው የምንመኘው የምንሰራው፣ አምባገነኑን ስርዓት በምን እንደምንተካው ለማወቅ የምንቃወመውን ስርዓት አሰራር ማወቅ አለበት። አሁን ይሄኛው ስርዓት የሚሰራው በህገወጥ መንገድ ነው። በዚህ በኩል ነው የሚሰራው እያል ስንተች ይሄ ስርዓት ቢሻሻል በምን እንደምንተካው ማወቅ እንድንችል ያደርገናል። የምንታገለውን ነገር የምናከውን። ስለዚህ በእነዚህ ሶስት ምክንያቶች የአምባገነን ስርዓቶችን መዋቅር መረዳት በጣም ወሳኝ ነው ብዬ አምናለሁ። በኢትዮጵያ ባለው ተጨባጭ ሁኔታ ስለ ጨቋኞች ስናነሳ በተለይም በገዢው ፓርቲ በኢህአዴግ ስርዓት ውስጥ ያሉና በተለያየ ኃላፊነት ደረጃ ላይ ያሉ ሰዎችን አንዳንዶቹም በስም የምናውቃቸው፣ ሌሎችም በስም የማናውቃቸው ገዢዎቻችንን እናነሳለን። ከነዚህ ስማቸው ከሚታወቅ እና ጎልተው ከሚታዩ ሹማምንት እና ባለስልጣናት ባሻገር የጭቆና መዋቅሩን መረዳት እስከምን ድረስ በጥልቀት ሊሄድ ይችላል? እስከምን ድረስ ልንገፋበት እንችላለን? ይህንን እስቲ ደረሰ ብታነሳልኝ በጣም አመሰግናለሁ። አርጋው፣ ይሄ በጣም ጥሩ ጥያቄ ነው። በመጀመሪያ መስፍን ለምን የሚለውን ጥያቄ በአጥጋቢ መልኩ መልሶታል። አሁን የጠየቀኝ ጥያቄ በእንዲህ አይነት አፋኝ እና ጨቋኝ ስርዓት ውስጥ ያሉትን ሰዎች ወይም ይህንን ስርዓት የሚዘውሩትን ባለስልጣናት ከላይ እስከ ታች ድረስ እንዴት አድርገን ነው የምናውቃቸው እና ማወቁ ውስጥ ምን ፋይዳ አለው የሚለው ነው። አንድ አፋኝ ስርዓት ብዙ ጊዜ ሶስት መዋቅሩ ውስጥ የሚገቡ ግብአቶች አሉት። አንደኛ ርዕዮተ ዓለሙ ነው። ያ አፋኝ ስርዓት በስልጣን ላይ ላለበት እና ለሚቆይበት ምክንያት ለሚገዛው እና ለሚጨቁነው ሕዝብ የሚያስረዳው የእኔ የመኖር የመግዛት በስልጣን ላይ የመቆየት ኃላፊነቴ ወይም ሞግዚትነቴ በእንግሊዝኛው ማንዴት ይሉታል ይሄ ነው ብሎ የሚያስረዳው ርዕዮተ ዓለም ወይም አይዲዮሎጂ አለው። ይሄንን ከላይ እስከታች ከፌዴራል መንግስት ከሀገሪቱ መዲና እስከ ታች እስከ ገጠር ቀበሌ ገበሬ ማህበር እስከ እያንዳንዱ ጎጆ ቤት ድረስ ደግሞ ሄዶ የሚያስፈጽምበት ስትራክቸር ወይም መዋቅር አለው። ይሄንን መዋቅር ደግሞ የሚሞሉ ሰዎች ከላይ እስከታች ድረስ አሉ። ብዙ ጊዜ እኛ የምናተኩረውና የምንመለከተው ከላይ በጠቅላይ ሚኒስትር ደረጃ ወይም በሚኒስትር ካቢኔ ደረጃ ወይም በፓርቲ ሊቀመንበርነት ወይም በስራ አስፈጻሚ ኮሚቴ አባልነት ያሉትን ሰዎች እንጂ ስርዓቱ እስከ እያንዳንዱ ቀበሌ ገበሬ ማህበር እስከ እያንዳንዱ ጎጆና ጢስ ድረስ እንዲዘረጋ የሚያደርገውን የእዝ ሰንሰለት እና የርእዮተ ዓለም ሰንሰለት በተለይ ይሄ ሰንሰለት ተቀጣጥሎ እያንዳንዱ ገበሬና እያንዳንዱ ነጋዴ ቤት እስኪገባ ድረስ የሚያደርጉትን ግለሰቦች አናይ። ስለዚህ ትግላችን ከአንድ ሰው ራስ ጋር እንጂ ከአንድ ሰው እጅ እግር፣ ከአንድ ሰው ጉልበት፣ ከአንድ ሰው ቁርጭምጭሚት ጋር አይደለም የሚሆን ነው። ስርአቱን መታገል ከፈለግን የስርአቱን ጠቅላላ ተክለሰውነት የስርአቱን መዋቅር የስርአቱን ሙሉ ቁመና ማወቅ ያስፈልጋል እና ይሄ ደግሞ ቅድም መስፍን ለጠየቀው ስርአቱን ታግሎ ለመጣል ከየት እንጀምር የትኛው ቦታ ምን አይነት ነገር እናድርግ ለሚለው ትግል በጣም ወሳኝ የሆነ መረጃ ነው ስለዚህ ሁሉንም ሌብል ማለት በክልል ደረጃ ሊሆን ይችላል በወረዳ ደረጃ ሊሆን ይችላል በቀበሌ ደረጃ ሊሆን ይችላል መንግስታዊ ቡድን በሚባሉ ሰማንያ አባወራ ቤተሰቦችን አስረው ወይም ጠርንፈው በኢህአዴግ ቋንቋ የሚይዙትን የካድሬ መሪዎች ሊሆን ይችላል። በየአስራ ሁለት ቤተሰቡ እያንዳንዱ ሰው የሚቆጣጠሩትን የሴል መሪዎች ሊሆን ይችላል። አሁን ደግሞ አምስት በአንድ በሚል ለየአምስት ቤተሰብ ወይም ለየአምስት ሰው የተመደቡትን አካላት ሊሆን ይችላል። እያንዳንዳቸውን እነዚህን የእዙ ሰንሰለት ላይ ተቀጣጥለው ያሉትን እጆችና የሚናገሩ የሚያወሩ የሚገዙ ጭቆናን የሚተነፍሱ አካላት ካላወቅን ትግላችን ግማሽ አይደለም ሩብ አይሆንም። ጥሩ ደረሰ፣ አመሰግናለሁ ላነሳቸው ነጥቦች። ብዙ ጊዜ ስለ አፈና በምናነሳበት ጊዜ ከአፈናው መዋቅር ጋር ቀደም ሲል እናንተም እንዳነሳችሁት የስርዓቱ ቁንጮዎች ጎልተው ይታያሉ። ይሁንና ግን እስከ ታችኛው ሕብረተሰብ ድረስ የተዘረጉ የተለያዩ የአፈና መዋቅሮች አሉ። ብዙ ጊዜ የደህንነትና የፖሊስ እና የጸጥታ ኃይሎችን እንደ አብነት እናነሳለን። ከነዚህ ባሻገር ተቋማዊ አደረጃጀት አለው ወይ? የአፈና ተቋማዊ አደረጃጀት ምን ይመስላል የሚለውን መስፍን ልታነሳለን ትችላለህ። ሬዮት ዓለምና የአፈና መዋቅር ያላቸውን ግንኙነት በሚገባ መረዳት በጣም አስፈላጊ፣ ያው ሁላችንም እንደምናውቀው መቼም በአብዛኛው ህዝብን እገዛለው መጨቆን ነው አላማዬ፣ እንደዚህ እንደዚህ ነው ፊትለፊት የሚል ርዕዮተ ዓለም ወይም ፖሊሲ ብዙ ጊዜ ፊት ለፊት አይቀርብም። ከውስጥ በታሳቢነት የሚያዙ የጭቆና ሂሳቦች ቢኖሩም ማለት ነው እና በገዢው ኃይል በሚከተለው ርዕዮተ ዓለም እና ያንን ርዕዮተ ዓለም ለማስፈጸም በሚጠቀምበት ስትራክቸር ወይም መዋቅር መካከል ያለውን ግንኙነት በሚገባ መረዳት በጣም አስፈላጊ ነው። ለምሳሌ ኢትዮጵያ ውስጥ አንዳንድ ሰዎች ጉዳዩ የአይዲዮሎጂ ብቻ ይመስላቸዋል ወይም የመዋቅር ብቻ ይመስላቸዋል። ሁለቱ እንዴት አብረው እንደሚሰሩ አንደኛው ለሌላኛው እንዴት እገዛ እንደሚያደርግ ወይም አንዱ ሌላው እንዴት እንደሚመግበው ግልጽ የሆነ መረዳት ብዙ ጊዜ ይጎላል እና አንዳንድ ሰዎች እጅግ በጣም እንደው የዋህ በመሆን አንዳንድ ጊዜ ለመታለል ፈቃደኛ በመሆን ጭምር ለምሳሌ የኢትዮጵያ መንግስት የሚከተለው ርዕዮተ ዓለም እኮ ልማትን ማዕከል ያደረገ ነው ይላል። ግን እንግዲህ ልማትን የሚጠላ መቼም በርዕዮተ ዓለምም በሌላ ምልከታ የሚጠላ ሰው የለም። ግን ይሄ ርዕዮተ ዓለም ከስትራክቸሩ ጋር እንዴት ነው ከመዋቅሩ ጋር እንዴት ነው የሚሰራው የሚለውን ስናይ ነው የርዕዮተ ዓለሙን ትክክለኛ ተፈጥሮና ግብ መረዳት የምንችል። እንዳልከው ብዙ አይነት መዋቅር አለ። አሁን የአምባገነንነትን ስርዓት እንዴት እንረዳው መዋቅሩ እንዴት እንረዳው ስንል ማንኛውም መዋቅር ሁለት አይነት መልክ ወይም ፊት ነው ያለ አንደኛው በውጭ የሚታይ መልክ አለው። ይሄ የምናምን ሚኒስትር የምናምን ኤጀንሲ ምናምን የምንለው እሱ ከውጭ የሚታየው ወረቀት ላይ ሰፍሮ የሚታየው መዋቅር ነው አስፈላጊ መዋቅር ነው በአፈና ስርዓቶች ውስጥ ግን በጣም አስፈላጊው መዋቅር ፊት ለፊት ከሚታየው ይልቅ ጥላው ነው። ምን ማለት ነው? በድብቅ ያለ፣ በይፋ የማይታወቅ ማለት እዛ ውስጥ የሚሳተፉት ሰዎች ያውቁታል ኦፍኮርስ፣ ግን አብዛኛው ሕዝብ ወይ በስሙ አይጠራውም ወይም ያ መዋቅር የት ጋ እንደሆነ አያውቀው፣ ቦታው ትክክለኛ ቦታው የት ጋ እንደሆነ አያውቀው እና ይህንን በፊት ለፊት የሚታየውንና ጥላውን ወይም ጨለማ ውስጥ ያለውን መዋቅሮች ማወቅ ያስፈልጋል። በጣም እሱ አስፈላጊ ነገር እንደሆነ በጣም እረዳለሁ። ሁለተኛው ቅድም ደረሰም አንተ አንስታችሁታል መዋቅር ውስጥ ኪ በጣም ቁልፍ የሆኑት ቦታዎች ወይም ስልጣኖች የት ነው ያሉት? ይሄ እንግዲህ እንደ አፈናው አይነት እንደ አፈናው መጠን እንደ ጊዜው ይለያል። ለምሳሌ በአገር አቀፍ ደረጃ ተቃዋሚዎችን የማፈን ዘመቻ ሲጀምር መንግስት የአፈናው ቁልፍ ስልጣን የሚኖረው ያንን ነገር በሀገር አቀፍ ደረጃ ያስጀመረው ሰው ወይም ያስጀመረው ቡድን ጋ ሊሆን ይችላል። ስለዚህ አሁን ይሄ በፌዴራል ደረጃ ሊታይ የሚችል ነው። ከዛ ኋላ ወደ ታች የሚወርደው የአፈጻጸም ጉዳይ ነው። ግን ሌላ ጊዜ አገር አቀፍ ተፈጥሮ የሌላቸው ግን አካባቢያዊ አፈናዎች አሉ። ያን ጊዜ ቁልፉ ስልጣን ሰጪ ታች ያለው ሰው ነሰሰርሊ ወይም የግድ በፌዴራል ወይም በክልል ደረጃ ያለው ዋናው ሰውዬ እዛ ላይ ሊያዝ ይችላል እና መዋቅሩን የአፈና መዋቅሩን የሚመሩት እና የሚያሰሩት ሰዎች ቁልፍ ሰዎቹ የትጋ እንዳሉ፣ በምን ደረጃ አፈናው ሲካሄድ የትጋ ያለው ሰውዬ ወይም ማ ያንን እንደሚመራና እንደሚያቀነባበት ማወቅ በጣም ያስፈልጋል። ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ በጣም ጥሩ ቀደም ሲል ደረሰ፣ ስለ ርዕዮተ ዓለማዊ የአፈና የአፈና ቅርጽ ነግረህናል እና በኢትዮጵያ ባለው ተጨባጭ ሁኔታ ስንመለከት በኢትዮጵያ አሁን በስልጣን ላይ ያለው መንግስት የተለያዩ የልማት ተግባራትን እየፈጸምኩ ነው። የኢትዮጵያ ሕዝብ ከሀያና ከዛ ዓመታት በፊት የነበረው ኑሮ ተለውጧል። በርካታ ድልድዮች፣ መንገዶች ተሰርተዋል። የኃይል ማመንጫ ግድቦች ባለቤት ሆነናል። ሀገሪቱ ወድቃ ከነበረበትም አንስተናታል። ስለዚህ እየተከተልነው ያለ የርዕዮተ ዓለማዊ መንገድ በጣም ትክክል ነው በሚል እንደ መከራከሪያ ያቀርበዋል። የአፈና ስርዓት እንዲህ ባለ ልማትን በሚሰብክ ወይም ደግሞ ውጤታማ የሚመስሉ ስራዎችን በሚያሳይ መንግስት ረገድ ተግባራዊ ሲሆን ትንሽ ግርታን አይፈጥርም ወይ? በእርግጥ ይሄ የርዕዮተ ዓለማዊ ችግር ነው ተብሎ ይነሳልስ ወይ? እንዴት ነው የምታየው? በጣም ጥሩ ጥያቄ ነው የጠየከኝ አርጋው። እንዳልከው አገሩ እያደገ ነው፣ መንገድ እየተሰራ ነው፣ ጤና ኬላ እየከፈትን ነው፣ ትምህርት ቤት እየከፈትን ነው። ዩኒቨርሲቲ ሰላሳ ከፍተናል፣ የመንገድ ሰርተናል፣ የሀይል ማመንጫ ገንብተናል። በቁጥር የሚጠቀሱ የእድገት ፐርሰንቴጆች ይነገራሉ። እና ይሄ ፓርቲ ለህዝቡ እንጀራና ለህዝቡ ኑሮ ከምንም በላይ የሚለፋና የሚታትር መንግስት ነው። ስለዚህ ዘላለም ሊገዛ ይገባል። ስለዚህ መካከለኛ ገቢ ያለው ሀገር እስክናደርጋችሁ ድረስ አርባ አመት ነው በአጭሩ የተሰጠን ጊዜ ኢህአዲግ ይህን ስልጣን ይዞ መቆየት አለበት የሚል ፈረንጆቹ ካሮትና በትር ይሉታል። ካሮትና ዱላ ካሮት እያሳየ በዚህ የሚጣፍጥ በሚመስል ርዕዮተ ዓለም ሕዝቡን ለመግዛትና ሕዝቡን ለመጨቆን በጣም በርዕዮተ ዓለም ስብከት የሚያፍን መንግስት ነው። የሚገርመህ ነገር አድርጋው ይሄንን ጩኸት ራሱ እንዳፈና ማያዩ ሰዎች አሉ። ከዚህ ጩኸት ጋራ ሲታገሉ የሚውሉ ሰዎች አሉ። ለምንድን ብለን ብንጠይቅ ይሄ አይዲዮሎጂ ከየትኛውም የአይዲዮሎጂ ከየትኛውም የርዕዮተ ዓለም አይነት ተለይቶ ሬዲዮ ጣቢያውን ቴሌቪዥኑን፣ በየመንደሩ ያሉ የውይይት ክበቦችን፣ ዕድሩን፣ ቤተ ክርስቲያኑን፣ መስጊዱን፣ ኤንጂዎን ሳይቀር እንዲሞላ የሚደረገው ሌሎች፣ ይህንን ርዕዮተ ዓለም የሚታገሉ ይህንን አካሄድ የሚወቅሱ ይህንን አካሄድ የሚተቹ የሰው ልጅ ልማት ማለት መብላት፣ መጠጣት መተኛትና መታከም ብቻ አይደለም። ሰው ከእንስሳ በላይ ህልውና አለው። ሰውን ሰው የሚያደርገው መብት አለው። የማሰብ፣ የመናገር፣ የመሰብሰብ፣ ሃይማኖቱን በነጻነት የመከታተል እነዚህ መሰረታዊ የሆኑ መብቶች ሳይከበሩ አንድ ሀገር ውስጥ ተሰራ የሚባለው ልማት ልማት ብቻ አይደለም። ሲሚንቶና ጠጠር መሰብሰብና መጋገር ልማት አይደለም ብለው ይህንን ርዕዮተ ዓለም በማንነቱ በራሱ በተፈጥሮው የሚታገሉ ወይም የሚቃወሙ ሌሎች ርዕዮተ ዓለሞች በሙሉ እንዲጠፉ ተደርጎ ይሄ ብቻ ከተማ ውስጥ ያለው ጩኸት ከሆነ በኋላ ሰዎች ሲሰሙት መልካም ሀሳብ፣ ሰዎች ሲሰሙት ገዢ ሀሳብ፣ ሰዎች ሲሰሙት ያስኬዳል አያስኬድም ወደሚል ምርጫ እንዲገቡ ይደረጋል። ይሄ እንግዲህ በርዕዮተ ዓለም ራሱ የሚደረግ አፈና ነው ማለት እንችላለን። እኛ ብዙ ጊዜ ቅድም አንተ ጠቅሰዋል እንደ አፈና የምናየው የደህንነት ሰራተኞች ፖሊሶች የፌዴራል ወታደሮች፣ ፍርድ ቤቶች በገሀድ በአዋጅ የተቃዋሚ ፓርቲ መሪ፣ የሰብአዊ መብት ታጋይ ወይም ጋዜጠኛ ሲያስሩና ሲወስዱ የምናየውን አፈና ነው። ከዚህ የበለጠ አፈና ግን በየቀኑ ከጠዋት እስከ ማታ ከማለዳ እስከ ምሽት ድረስ በየሰው ጆሮ እስኪያመው ድረስ እስኪደነቁ ድረስ የሚሰማው ይሄ አፈና ነው እና ይህንን አፈና አፈና እንደሆነ ይህንን ሪያት ዓለም ለማሳየት እራሱ መጀመሪያ መታገል ከመጀመሪያ በፊት አፈና እንደሆነ ይሄ ራሱ በአንድ ርዕዮተ ዓለም ተጠምቃችሁ ይሄ አብዮታዊ ዲሞክራሲና ልማታዊ ዲሞክራሲ የሚሉት ነገር ለዓለም ብቸኛው መንገድ እንደሆነ አስቡ መባላችን እራሱ ይሄን ምርጫ ተገደን እንድንወስድ መደረጉ እራሱ አፈና እንደሆነ ማሳየት ግድ ይላል ማለት ነው። ጥሩ፣ ኢህአዴግ በተደጋጋሚ ከሚያነሳቸው የመከራከሪያ ሀሳቦች አንዱ ከዚሁ ከርዮት ዓለማዊ አለማዊ ጉዳዩ ጋር የተያያዘ በተለይም ኢህአዴግ የሚከተለውን የአቤታዊ ዲሞክራሲ ወይም ልማታዊ መንግስትነት ብሎ የሚጠራውን የርዮት አለም መንገድ በማነጻጸር እንደ መከራከሪያ የሚያቀርበው በበርካታው የዓለም ክፍል ህዝቦች የሚከተሉትና የኒዮሊበራል ወይም ይሄ የሰለጠነው ዓለም የሚከተለው የርዮት አለም ስርዓት ኢትዮጵያን የበለጠ ይውጣታል፣ ድህነትን ያባብሳል፣ እንደዚሁም ደግሞ በከፍተኛ ደረጃ ኢትዮጵያ ላይ የተቃጣ አደጋ አድርጎ የማቅረብ ነገር አለ። በተደጋጋሚ የምናየው ነው እና ይህንን የርዕዮተ ዓለም ስርዓት ለመተቸት የሚነሱ ሰዎችን በሙሉ የኒዮሊበራል ስርዓት ተከታዮች፣ የኒዮሊበራል ስርዓት አቀንቃኞች በማለት የመምታት ከፍተኛ ዘመቻ አለ። ይህም ቀደም ሲል እናንተ ያነሳችኋቸውን ሀሳቦች የሚያጠናክር ነው የሚሆነው። በነገራችን ላይ እንግዲህ የአፈናን መዋቅር መረዳት ወይም አፈናን እንዴት እንደሚካሄድ መገንዘብ አስፈላጊ ነው ስንል በተለይ የዚህ የአፈና ገፈት ቀማሽ የሆነው ዝቅተኛው የህብረተሰብ ክፍልና ጭቁኑ ህብረተሰብ በምን አቅሙ ነው፣ እንዴትስ አድርጎ ነው ይህንን አንዳንድ ጊዜ ውስብስብ የሆነ የአፈና መዋቅር ሊረዳ የሚችለው? የመገናኛ ብዙሀን በነፃነት በማይንቀሳቀሱበት ሀገር፣ ሰዎች እንደ ልባቸው ወጥተው መነጋገር በማይችሉበት ሀገር ምን ያክል ቀዳዳ አለ? በርከት ያለው ህዝብ አፈናውን እንዲገነዘብ ለማድረግ የምንችልበት ምን ቀዳዳ ይኖረናል ብላችሁ ታስባላችሁ? መስፍን ብትጀምር። እኔ ህዝቡ አፈናውን የመረዳት ብዙ ችግር አለበት ብያለ ነው ማለት፣ እንዳልከው አብዛኛው የሀገራችን ህዝብ ያልተማረ ወይም ብዙ ያልተማረ ነው። በቀን ተቀን ህይወት ምሳውን በልቶ ማታ አራት በላይ ሆኖ ወይ ብሎ የሚያሳስበው ህዝብ ነው አብዛኛው። እና ይሄ ህዝብ አሁን እኛ በምናወራበት ደረጃ በጣም ሀሊወታዊ በሆነ ደረጃ ዲስከስ ላይነጋገር ይችላል። ጉዳዩ ግን ለአፈናው በጣም ቅርብና በየዕለቱ ህይወቱ ውስጥ የሚያጋጥመው ነገር ነው እና ጭቆና እየደረሰበት እንደሆነ አፈና እየደረሰበት እንደሆነ አይስተውም። ምንም ጥያቄ የለው በሱ ላይ ምንም ጥያቄ የለው። እኔ ግን ይሄንን አፈና ለመዋጋት ህዝቡን እናስተባብራለን ወይም እናስተምራለን የሚሉት ሰዎች ናቸው ከዚህ ሰራው ሰው ነገሩን ከሚረዳበት ደረጃ በበለጠ መረዳትና ማስረዳት የሚገባቸው ብዬ ነው ማ እንጂ በአብዛኛው ህዝብ ደረጃ ህይወት ውስጥ በየዕለቱ በሚያጋጥመው ተሞክሮ አፈናን ይረዳዋል። ቀበሌ ሄዶ ከማይወደው ከማይፈልገው ጎረቤቱ ጋር በአንድ ለአምስት ተጣምደሃል ወይም ተጋብተሃል ሲባል እኮ አፈና ነው እኮ። ሄለሱ በህይወቱ ውስጥ አጋጥሞት የማያውቅ አይነት አፈና ነው። በሰርግ ላይ በለው፣ ጠጅ ቤት በለው፣ የትም በለው እንደ ልቡ የማይናገርበት መንግስትን የማያማበት ሁኔታ ሲፈጠር፣ ከዚህ በፊት ነበረ ማለት አይደለም፣ አሁን ብሷል ማለት ነው እንጂ ይሄንን አፈና እኮ ይረዳዋል። ነፃነቱን እንዳጣ እኮ ይገባዋል። በቅርብ ደግሞ እነማን እንደሚያደርጉትም ያውቃል። ግን ይሄንን እውቀቱን ይሄንን መረጃውን ግን ሰብስቦ አደራጅቶ ተንትኖ በዚህ መንገድ ብትታገል ነው ይህንን ስርዓት ማሻሻል ወይም መለወጥ የምትችለው የሚለው አካል ነው ያላገኘው፣ ብዬ ነው የማስበው። ጥሩ። ወደ ደረሰ ልመለስ። በዚሁ ጥያቄ ላይ፣ ደረሰ፣ ህብረተሰቡ የዚህን የአፈና መዋቅር ምን ያክል ተረድቶታል? በተለይ በገጠር ያለው ኢትዮጵያዊ የሚገርም አይነት የአፈናን ስርዓትና መዋቅር የማየት የመለየት እና የማወቅ አቅም አለው ከምንገምተው በላይ ይሄ ደግሞ በዚህ ባሳለፍነው ሀያ ሶስት እና ሀያ ሁለት አመት ውስጥ በነበረው የአፈና መዋቅር ብቻ ሳይሆን ከዛ በፊት በነበረው የአስራ ሰባት አመት የአፈና መዋቅር ከላይ ከማዕከላዊ መንግስት ጀምሮ እስከ ገጠር ቀበሌ ገበሬ ማህበሮች ድረስ የተዘረጋ መዋቅር የኢሰፋ በለው የኢህአዴግ በለው የህወሀት በለው የእዙ ሰንሰለት እንዴት እንደሚሰራ የመጨረሻው ታዛዥ፣ የመጨረሻው ነፍጥ አንጋቢ፣ የመጨረሻው አሳሪ፣ የመጨረሻው ደብዳቢ፣ የመጨረሻው ሰላይ ማን እንደሆነ በገጠር ያለው ህዝብ ስነ ስርዓት ለይቶ ያውቃል። ችግሩ መስፍኔ የተናገረውን ሀሳብ ልደግም ነው። ይህንን ስርዓት ከማዕከላዊ መንግስት ጀምሮ ለውጠን ነፃ የሆነ የሀሳብ ገበያ የተፈጠረበት ሰዎች መብታቸው የሚከበርበት የሚወዱትን እና የሚፈቅዱትን ሀሳብ ወይም ያንን ሀሳብ የያዘ ፓርቲ በማዕከላዊ መንግስት ደረጃ ሊሆን ይችላል፣ በክልል ደረጃ ሊሆን ይችላል፣ በቀበሌ ደረጃ ሊሆን ይችላል፣ የሚመርጡበት ዴሞክራሲያዊ የሆነ ስርዓት ለመገንባት አፋኝነትን፣ ጭቆናን ለመቀየርና ለመተካት እንታገላለን የሚሉት ኃይሎች ግን ይሄንን ስርዓት በቅጡ ለይተው ለማወቅና ለማጥናት ማ የት ጋራ ምን እየሰራ ነው? እንዴት ነው ትእዛዝ የሚቀበል ነው? እንዴት ነው ትእዛዝ የሚያስፈጸመው የሚለውን ለማጥናት ግን ብዙ ሲሰሩና ሲታገሉ አንመለከትም። ጥቂት ምሳሌዎችን ልጥቀስልህ። አርገው የሲኤስኦ ህግ ከወጣ በኋላ በሰብአዊ መብት ጉዳይ ላይ የሚሰሩ ሰዎ ድርጅቶች ዘጠና ፐርሰንት ፈንዳቸውን ከሀገር ውስጥ ያምጡ አለበለዚያ አይሰሩም ተብሎ ሲዘጋ፣ እና አብዛኞቹ ግብረሰናይ ድርጅቶች በሰብአዊ መብት ጉዳይ ላይ መስራት አቁመው ስለ ዛፍ ተከላና ስለ ምግብ ለስራ ፕሮጀክቶች ማሰብ ሲጀምሩ፣ ይሄ የመብት ጉዳይ ነው፣ ይሄ የፖለቲካ ድርጅቶች ጉዳይ አይደለም፣ የስልጣን ጉዳይ አይደለም ብሎ ተባብሮ ተነስቶ ይሄንን አፈና እንቃወማለን ያለ ኢትዮጵያዊ የግብረሰናይ ድርጅት ሶሊዳሪቲ ወይም ኮአሊሽን አላየንም። ይሄ ሌላ አፈና ነው። አሁን በየቤተ ክርስቲያናቱ ውስጥ መጋቢዎች፣ ቄሶች በየመስጊድ ውስጥ ሼኮች እየተመለመሉ ሃይማኖት ብቻ ሳይሆን ርዕዮተ ዓለም ሲሰብኩ ከየቤተ ካህንም ከየቤተ እምነቱ የሃይማኖት ነጻነት ከመንግስት ፖለቲካ ጋር መቀላቀል የለበትም፣ አፈና ወደ ቤተ እምነት መግባት የለበትም ብለው እንደነ አርክ ቢሾፕ ደዝሞንድ ቱቱ የሚናገሩ እንደነ ማርቲን ሉተር ኪንግ የሚጮሁ መሪዎች ማግኘት አልቻለም። ስለዚህ አፈናው በእስር ቤትና በፍርድ ቤት ብቻ ሳይሆን በእያንዳንዱ የህብረተሰብ ተቋም ውስጥ ሲደረግ የሚመክት የሚጋፈጥና የሚመልስ ሀይል ማግኘት አልቻለም። እና ይሄንን የምትመክትበት አቅምና ድርጅት እንዲኖር ካስፈለገ አፈና መዋቅሩ እንዴት እንደሚሰራ ለይቶ በቃ በደንብ ጠንቅቆ ማወቅ አስፈላጊ። እንግዲህ አሁን እናንተ ካነሳችኋቸው ነጥቦች እንደዚሁም በሀገሪቱ ካሉ ተጨባጭ ሁኔታዎች ስንነሳ ፈርጣማ የሆነ የገዢው ፓርቲ አለ። ከዛ ባሻገር በተበታተነ መልክ እንቅስቃሴ ለማድረግ የሚሞክሩ ከሞላ ጎደል ግን እንቅስቃሴዎቻቸው እምብዛም ውጤት ሊያመጡላቸው ያልቻሉ የተቃዋሚ ፓርቲዎች አሉ። በዚህ በአፈና ስርዓት ውስጥ ገፈት ቀማሽ የሆነ ኅብረተሰብ አለ። ስለዚህ አሁን እያልን ያለ ነው በስልጣን ላይ ያለው የኢህአዴግ መንግስት አሁን ባለበት እና የህብረተሰቡን የዕለት ተዕለት ኑሮ እንደዚህ በየጓዳው ጎድጓዳው መቆጣጠር በሚችልበት እና ሰፊ እና በጣም ግዙፍ የሆነ መዋቅር ባለበት ሁኔታ ፓርቲው እንደሚለው ለቀጣዮቹ አርባ አመታት በዚህ አምባገነን ስርዓት ውስጥ እንድንማቅቅ የግድ ይሆናል ማለት ነው? ወይስ መጨረሻ የለውም? እንዴት ነው ይሄንን የምታዩት? ከባድ ጥያቄ ነው ያጠየከኝ። በዚህ ሁኔታ አርባ አመት እንቆያለን ወይ ነው ግምቴ። አይመስለኝም እርግጠኛ ሆኛ አይደለም የምናገረው፣ ምክንያቱም የአምባገነን ስርዓቶች በመረጃ ላይ የተመሰረተና የተደራጀ ተቃውሞ ካልቀረበባቸው እና ወደ ድርድር መጥተው ስርዓቱ በሆነ መንገድ እንዲሻሻል ወይም እንዲለወጥ ካልተደረገ እራሳቸውን በስልጣን ላይ የማቆየት ፍላጎትም አቅምም አላቸው። ዋናው በጣም ፍላጎት አላቸው። ትልቅ ፍላጎት ነው ያላቸው። ከህልውናቸው ጋር የተያያዘ ፍላጎት ነው ያላቸው። ስለዚህ ፈጽሞ ሊሆን አይችልም ብዬ አልገምትም። የሚሆን ግን አይመስለኝም። አገሪቷ ባለችበት ሁኔታ በዚሁ መቀጠል የሚቻል አይመስለኝም። ምክንያቱም የአፈና መዋቅሩ አንድ የሆነ ቦታ ላይ መቆሙ አይቀርም፣ ወይም ስራውን በትክክል ሊወጣ ከማይችልበት ደረጃ ላይ ይደርሳል። ቅድም እንዳልኩት ራሱ መዋቅሩ እየሰራ ያለበት የአፈና ማሽኑን እያንቀሳቀሰ ያለው ነዳጅ ራሱ ረጅም ጊዜ የሚያስኬድ አይደለም። በኢትዮጵያ ኬዝ ብዬ ነው እማም ነው። ለምሳሌ በቻይና ብታየው ለረጅም አመታት ዘልቋል። ያ የራሳቸው የኢኮኖሚ አቅማቸው በተለይ የኢኮኖሚ ያሳዩት የኢኮኖሚ እድገት ያንን በስልጣን ላይ የመቆየት እንትናቸውን ፍላጎታቸውን እውን አድርጎላቸዋል። አንዱ ምክንያት እሱ ነው። በኢትዮጵያ ኬስ መዋቅሩን የሚያንቀሳቅሱት ነዳጆች ሶስት ነገሮች ናቸው ብዬ ነው ማ አንደኛው፣ የብሄር ወይም አንዳንዴ ደግሞ ከእሱም ጠቦ የቤተሰብ ታማኝነት ነው ወይም ግንኙነት። ሁለተኛው በኢኮኖሚ ጥቅም መተሳሰር፣ በጉቦ በለው በሙስና በዚህ በዚህ ሁሉ የተያያዘ አለ እና አንዱ መዋቅር ውስጥ ሰዎች በፈቃደኝነት እንዲሰሩ የሚያደርጋቸው እነዚህ ሁለት ናቸው። ሶስተኛው ፍርሃት ነው። እዚህ የአፈና መዋቅር ውስጥ ወደው ፈቅደው ወይም ተጠቃሚ ሆነው ሳይሆን ፈርተው የሚሰሩ ሰዎች አሉ። ግን የመዋቅሩ አካል ሆነው የአፈናው አስፈጻሚዎች ሆነው የሚኖሩ ሰዎች አሉ። እነዚህ ሰዎች በብሔር ወይም በቤተሰብ ታማኝነት አይደለም ወይም የእነሱ አለቆች ወይም ሌሎች ሰዎች እንደሚያደርጉት ከሌላው የተለየ የኢኮኖሚ ጠቀሜታ ወይም የስልጣን ጠቀሜታ አግኝተው አይደለም። ግን ስለሚፈሩ ስራቸውን እንዳያቱ ይፈራሉ። የስርዓቱ ሰለባዎች እንዳይሆኑ ይፈራሉ። ማለት ሊታሰሩ ይችላሉ፣ ሊገደሉ ይችላሉ፣ ሊሰደዱ ይችላሉ። ይሄ ሁሉ ፍርሃት ስላለ እና እነዚህ ሶስት ነገሮች አሁን ኢትዮጵያ ውስጥ ባለው ሁኔታ ረጅም ጊዜ ይዘልቃሉ ወይ የሚለውን ጥያቄ ካነሳን አፈና መዋቅሩ ምን ያህል ይሄዳል የሚለውን ጥያቄ ሊመልስልን የሚችል ይመስለኛል። በብሔር ታማኝነት የሚሰራው የአፈና መዋቅር በብሔርና በቤተሰብ ታማኝነት ላይ መስራት ራሱ ኮምፕሊኬሽን አለ። ምክንያቱም በኢትዮጵያ ኬስ ብዙ ብሔር ነው ያለው። ስለዚህ የአፈና መዋቅር ውስጥ ከብዙ ብሔር የሚመጡ ሰዎች መሳተፍ አለባቸው። እርግጥ ኢትዮጵያ ውስጥ ሁለት ወይም ሶስት ብሔሮችን በደንብ ጸጥ አድርገህ መግዛት ከቻልክ ሌሎቹ በጣም ትንንሽ ስለሆኑ በመንግስት ላይ አደጋ ሊጋርጥ የሚችል ተጽዕኖ መፍጠር በጣም ይቸግራቸዋል። ምክንያቱም ትንንሾቹ እርስ በርስ አንድ ላይ የመተባበር ፖቴንሻልም በጣም አነስተኛ ነው ያላቸው። ግን በትልልቆቹ ብሔረሰቦች አካባቢ ራሱ የብሔረሰቦቹ የፖለቲካ ሊቃንም ሆኑ ፖለቲካሊ አክቲቭ የሆኑት ሰዎች በጣም በከፍተኛ ውጥረት ውስጥ ነው ያሉት። ስለዚህ በተሳካና ምንድን ነው ሃርሞኒየስ በሆነ መንገድ ለሪፕሬሽኑ አገልግሎት እየሰጡ ከሱ ተጠቃሚ የሚሆኑበት መንገድ የለም። አሁን በኦሮሞ ማየት ትችላለ፣ በአማራ በኩል ማየት ትችላለህ። ያለው ነገር በጣም የተለያየና የተፈረካከሰ ነው ውስጡ። ስለዚህ በዛ መልኩ የሚሄደው የሚሰጠው ነዳጅ ረጅም ርቀት መኪናውን የሚያሽከረክረው አይመስለኝም። የኢኮኖሚውም እንደዛው። አሁን እንግዲህ ጫፍ ጫፉን የሚነግሩን አንድ ባለሥልጣን አስር ቦታ ነበረው በሕፃን ልጁ ስምንትን አረገ ምናምን የሚሉን ይሄ አንዱ መዋቅሩን የማሰሪያ የነዳጁ ተጠቃሚዎች ናቸው ነ ሰዎች ግን ኢትዮጵያን በሚያህል በጣም ትልቅ ሀገር ኢኮኖሚን እንደ ኢንሴንቲቭ ተጠቅሞ የአፈና መዋቅርን ለረጅም ጊዜ ለማስጌጥ ኢኮኖሚው በጣም በከፍተኛ ፍጥነት ማደግ አለበት ኤንድ የዛ ኢኮኖሚ ዋነኛ ተጠቃሚዎች ደግሞ የዚህ የአፈና መዋቅሩ አገልጋዮች መሆን አለባቸው። ኢኮኖሚያችን በዛ መጠን ሊያድግ አይችልም። ስምንትን በለው መንግስት እንደሚለው አስራ አምስትን ፐርሰንት ቢያድግ ዘጠና ሚሊዮን ሕዝብ ያለበትን ሀገር የሚመራ መዋቅርን ለመመገብ ፈጽሞ አይችልም። ምክንያቱም ሌላ ተመጋቢም በጣም ብዙ ስላለበት ማለት ነው። ሶስተኛው ፍርሃት ነው። እሱ የት ድረስ እንደሚዘልቅ አላቅም። እዚህም እዛም የሚታዩ አንዳንድ ፍንጮች አሉ። ግን ተደራጅተው የአፈና መዋቅሩ ማሽን እንዲቆም ማድረግ የሚችልበት ደረጃ ላይ የሚደርሰው መቼ እንደሆነ ለመገመት በጣም እቸገራለሁ። ነገር ግን ከሁሉም በላይ ግን ዋናው ነዳጅ ይሄ የፍርሃቱ ነዳጅ ፍርሃቱ የቆመ ለታ ምክንያቱም በፍርሃት ይህንን የአፈና መዋቅር የሚያገለግሉት ሰዎች ቁጥር በጣም ብዙ ነው። በብሔረሰብ ታማኝነት ወይም በቤተሰብ ታማኝነት እና በኢኮኖሚ ጥቅም መዋቅሩን ከሚያገለግሉት ሰዎች ቁጥር በፍርሃት የሚያገለግሉት ሰዎች ቁጥር ይበልጣል። ፖሊሱ ጋር ብትሄድ፣ በፍትህ ስርዓት ውስጥ ብትሄድ በሌሎቹም ዘርፎች ብትሄድ አብዛኛው በፍርሃት አገልጋይ የሆነ ስለዚህ ይሄ ሰው ከፍርሃቱ ግማሹ የተነሳለት እንደሆነ ቢያንስ ማሽኑ በትክክል እንዳይሰራ ማድረግ ይችላል። አደባባይ ወጥቶ ባይቃወም፣ አደባባይ ወጥቶ ሀሳቡን ባይሰጥ እንኳን የአፈና መዋቅሩ በትክክል እንዳይሰራ ማድረግ ይችላል። ስለዚህ እንግዲህ ከነዚህ ነገሮች ከነዚህ ሁኔታዎች አንጻር አፈናው ሌላ አርባ ዓመት የሚጫንብን አይመስለኝም። ደረሰ የምትጨምረው ይኖርሃል? በዚህ ላይ በቼስ መስፍን በጣም ውብ በሆነ አማርኛ እና በተደራጀ መልክ ነው ሀሳቡን ያቀረበው። ይሄ አፈና ስርዓት ጫማው እንደተፈታበት ሰው ነው ረጅም ርቀት እሄዳለሁ እያለ ያስፈራራናል ያለው አቋም በአሁኑ ጊዜ ስታየው እውነት ይሆን ብሎ የሚያሳስብ ነው። ነገር ግን ውስጡ የራሱ የሆነ ውስብስብ ችግሮች አሉት። ችግሮቹን መስፍን ነካክቷቸዋል። እኔ በስቶስ ወገን አያቸዋለሁ። አንደኛ አገሪቱን የሚመራው ፓርቲና የሚያስተዳድረው ድርጅት ራሱ ውስጡ ያሉ ችግሮች አሉ። ለምሳሌ የቻይና መንግስት ለረጅም ጊዜ በአንድ ፓርቲ ጥላ ስር ልማት እየሰጠ ሰው እያበላ እያጠጣ ነገር ግን መብት እየረገጠ ለረጅም ጊዜ ይኖረዋል እና እኛም ይህንን ሞዴል ተከትለን መሄድ እንችላለን የሚለው አያስኬድም። በአንድ ነገር ምክንያት ምክንያቱም የቻይና ኮሚኒስት ፓርቲ እና ኢህአዴግ አይመሳሰሉም። ኢህአዴግ በብሄር በተደራጁ እና እርስ በእርሳቸው በብሄር ስልጣን በሚካፈሉ እንደ ቅርጫ በሚወስዱ ድርጅቶች የተሞላ ድርጅት ነው። የቻይና ኮሚኒስት ፓርቲ ከቻይና ህዝብ ሰማንያ ፐርሰንቱ ሀን የሚባል ኤትኒክ ግሩፕን የሚወክል ነው። እርግጥ ኤትኒክ ማይኖሪቲዎቹ የቻይና ህዝብ ቁጥር ትልቅ ስለሆነ በቁጥር ትንሽ ትልቅ ናቸው፣ ግን የጎሳ ፖለቲካ የቻይናን ኮሚኒስት ፓርቲ የሚያሰጋው አይደለም። የቻይና የልማታዊ መንግስት የሚባለው የኢኮኖሚ ስትራቴጂ የፖለቲካ ፕሮግራም ብታደረገው ኢኮኖሚክ ናሽናሊዝም ይባላል፣ ኢኮኖሚያዊ ብሄርተኝነት። ኢህአዴግ አገራዊ ብሄርተኛ ድርጅት አይደለም በጎሳ ስብስብ ያለ ድርጅት ነው፣ እና ለስልጣን ይፎካከራል፣ ለጥቅም ይፎካከራል። ከሚኒስትር ወንበርነት ጀምሮ እስከ ደሞዝ፣ እስከ ሞባይል ስልክ፣ እስከ ላንድ ክሩዘር ምደባ ድረስ በጎሳ የሚደራጅ እና የሚፎካከር ድርጅት ስለሆነ እነዚህ የውስጥ ችግሮች ለዘላለም እየተፈቱ ይሄዳሉ ማለት ዘበት ነው። አሁን ሰሞኑን ኦፒዲዮ በአዲስ አበባ ማስተር ፕላን ኤክስፓንሽን ላይ የያዘው አቋም፣ በተለይ የኦፒዲዮ መካከለኛና የዝቅተኛ ደረጃ ካድሬዎች ፕላኑን ተቃውሞ ከህዝቡ ጋር መቆማቸው፣ በአንዳንድ አካባቢ የኦሮሚያ ፖሊስ የፌዴራል ፖሊስ ጋራ ተጋጨ ተብሎ የተሰማ ወሬ የሚያሳየህ ይሄ ድርጅት የፓርቲ ዲሲፕሊን ይዞ ወጥ በሆነ መልኩ ይቀጥላል የሚለው እንደማይቻል ነው። ስለዚህ በእንግሊዝኛ ኢንተርናል ዲሰንት የሚሉት ወይም የውስጥ ስንጠቃ ስጋት ያለበት ድርጅት ነው። ሁለተኛ የኢትዮጵያ ኢኮኖሚ እንደተባለው ዘጠና ሚሊዮንን ህዝብ በሚመግብ መልኩ እያደገ አይደለም። እያደገ ቢሆንም ከዚህ ከእድገቱ ጋር የምናየው ነገር በተለይ በከተማ ውስጥ ትልቅ የኑሮ እድገት ልዩነት አለ። ጥቂት ሰዎች ሀብታም እየሆኑ ነው። አብዛኛው ህዝብ በጣም አሰቃቂ በሆነ ድህነት ውስጥ እየሄደ ነው። ይሄ በእንግሊዘኛው የኢኮኖሚ ኢኒኳሊቲ የምንለው የኢኮኖሚ እድገት አለመ የሀብት አለመ የእኩል አለመከፋፈል ትልቅ ችግር አለ። በዚህ ላይ የኢትዮጵያ ኢኮኖሚ በግብርና ላይ የተመሰረተ ስለሆነ ለተፈጥሮ አደጋዎች እና ለተፈጥሮ ችግሮች የተጋለጠ ነው። ረሃብ ሊመጣ ይችላል። የእርሻ ምርት ሊቀንስ ይችላል። ሰዎች ወደ ከተማ ሊፈልሱ ይችላሉ። ብሶት ሊጨምራል። የምግብ ዘይት ዋጋ ሲጨምር፣ ነዳጅ ሲጨምር ስለዚህ እያመጣ ነው ያለው የኢኮኖሚ እድገት ሰውን እያጠገበና እያስደሰተ እኛ ደግሞ ለአርባ አመት እንቀጥላለን የሚለው ስሌት አይሰራም። ሌላ ኢህአዴግ የራሱ ስኬት ችግሮችም ሰለባ ሊሆን ይችላል። በየሰላሳ የክልል ዩኒቨርሲቲ መስርተ አዳዲስ ወጣቶችን ዲግሪና ዲፕሎማ እየሰጠ ስታወጣ ስራ ፍለጋ ይመጣሉ። አብዛኞቹ በጎሳ ፖለቲካ የነቁ ናቸው። ስለዚህ እኛ በዛ ያለ ቁጥር ያለን ከፍ ያለ መሬት የምንወስድ ሰዎች ከማዕከላዊ መንግስት ስልጣን ለምን አንካፈልም ብለው ጥያቄ ያነሳሉ። ከተሜነት እየተስፋፋ ነው። ከኢትዮጵያ ውጭ ደግሞ ስለ ነጻነት፣ ስለ ዴሞክራሲ አለም በሙሉ የሚያወራባት ጠባብ መንደር እየሆነች ነው። ይሄ ግሎባላይዜሽን ወይም ሉላዊነት የምንለው ስርዓት አለምን እየለወጠ ነው። በዚህ ሁሉ ነገር ውስጥ ኢህአዲግ የሚባለው ጀልባ አርባ ዓመት እየቀዘፈ ይኖራል አፋኝ መዋቅሩን ዘርግቶ የሚለውን ለማመን እኔ እጅግ ይቸግረኛል። እንግዲህ እጅግ በጣም ግሩም የሆኑ ነጥቦችን አስቀምጣችኋል። በተለይ የአፈናን መዋቅር መረዳት እና ጨቋኞቻችንን መገንዘብ እንዴት ባለ ሁኔታ ውስጥም እንዳለን በኢትዮጵያ ደረጃ እንድንገነዘብ አድርጎናል። እንግዲህ ካነሳችኋቸው ነጥቦች ውስጥ አንዳንዶቹ በድጋሚ በሌላ ሰፊ የውይይት ርዕስ የምንመለስባቸው ነው የሚሆኑት። ለዛሬ በውይይቱ ላይ አብራችሁ ስለቆያችሁ መስፍንና ደረሰን አመሰግናለሁ። ዜማ የፖድካስት የሬዲዮ ስርጭት ነው። ይህ ለኢትዮጵያውያንና ለኢትዮጵያ ፋይዳ ባላቸው ጉዳዮች ላይ የሚያተኩር መሰናዶ ከጁን 1 2014 ጀምሮ በየሳምንቱ አዳዲስ ጥንቅሮችን ወደ እናንተ ያደርሳል። ፖለቲካ፣ ማኅበራዊ ጉዳዮችና ስነ ጥበብን የተመለከቱ መሰናዶቻችንን በዌብሳይታችን ዋዜማ ራዲዮ ዶት ኮም ላይ ገብታችሁ ማድመት ትችላላችሁ። አስተያየቶቻችሁን ደግሞ በዋዜማ ራዲዮ አት ጂሜይል ዶት ኮም ጻፉልን። ዋዜማ ራዲዮ አት ጂሜይል ዶት ኮም አብራችሁን ነው።